ኪዳ ነተካርኩህ ምስለ ሩያ የ ኪዳ ነተካየርኩህ ምስለ ህሩያን ህዬ ዳ ነተካየርኩህ ምስለ ሩያን ወመሃልኩ ወመሃልኩ ለዳዊት ገብርኤል ለዓለም አስሬሉ ለዓለም አስሬሉ ለዓለም ለዓለም